ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት ፊፍቲ ቤዚክ ሰንተንስ ፎር ለርኒንግ ግርማዊ ጃንሆይን ለመገናኘትና እጅ ለመንሳት በእናንተው በኩል ሊዘጋጅ ይቻላል። ቃል መግባት ለዚህ ቃል ልገባለዎት አልችልም። ፕሮቶኮል፣ ግቢ ሚኒስቴር። መጀመሪያ የፕሮቶኮል ክፍል ከግቢ ሚኒስቴር ጋር እንዲነጋገርና በነገሩ እንዲስማሙበት ያስፈልጋል። ከዚያ በኋላ አስፈላጊ ሆኖ ቢገኝ ቀጠሮ ይደረግላቸዋል። ይህንን ለመነጋገር ወደ ግቢ ሚኒስቴር መሄድ ያስፈልገኛል? የለም፣ እርስዎ ወደ ግቢ ሚኒስቴር መሄድ አያስፈልግዎትም። ነገሩ የመስሪያ ቤት ጉዳይ ስለሆነ አሁን የፕሮቶኮል ሹሙን ጠርቼ እንነጋገርበታለን። ክቡርነቶ በጉዳዩ አሁን ተነጋግሮበት መልሱን ወዲያው ሊያስታውቀኝ ይችላል። ችኮላ ይህ በችኮላ የሚሆን ነገር አይደለም። በዝርዝር መጀመሪያ ከፕሮቶኮል ሹሙ ጋር ተነጋግረን የቃል ስምምነት ካደረግን በኋላ ማመልከቻ ጽፈን ጉዳዩን በዝርዝር ለግቢ ሚኒስትር ማስረዳት አለብን። ማፋጠን ብዙ ጊዜ የሚፈጅ ከሆነ ነገሩን ለማፋጠን ምን ማድረግ ያስፈልጋል? ስነ ስርዓት ግርማዊነት፣ ብዙ ጊዜ አይፈጅም። ዳሩ ግን ደንበኛውን የቢሮ ስነ ስርዓት መከተል ስለሚያስፈልግ የግቢ ሚኒስትሩ ራሳቸው ጉዳዩን ለግርማዊነታቸው አቅርበው መልስ መጠባበቅ ያስፈልጋቸዋል። በስንት ቀኖች ውስጥ እርሳቸው መልስ ማግኘት ይችላሉ? ምናልባት ሁለት ወይም ሦስት ቀን ይፈጅ ይሆናል። ትዕዛዝ ግን ትዕዛዙ ከግቢ እንደ መጣልን ወዲያው እናስታውቀዎታለን። በዚህ ሳምንት ውስጥ ከእርሶ ዘንድ መልስ ልጠባበቃ አሰማ፣ ማሰማት፣ ያሰማል። አዎ፣ እናሰማዎታለን። ይበሉ፣ ጤና ይስጥልኝ። እግዚአብሔር ይስጥልኝ። ጤና ይስጥልኝ። ፎር ፍሉዌንሲ ግርማዊ ጃንሆይን ለመገናኘትና እጅ ለመንሳት በእናንተው በኩል ሊዘጋጅ ይቻላል? ለዚህ ቃል ልገባልዎት አልችልም። መጀመሪያ የፕሮቶኮል ክፍል ከግቢ ሚኒስቴር ጋር እንዲነጋገር እና በነገሩ እንዲስማሙበት ያስፈልጋል። ከዚያ በኋላ አስፈላጊ ሆኖ ቢገኝ ቀጠሮ ይደረግላቸዋል። ይህንን ለመነጋገር ወደ ግቢ ሚኒስቴር መሄድ ያስፈልገኛል? የለም፣ እርስዎ ወደ ግቢ ሚኒስቴር መሄድ አያስፈልገዎትም። ነገሩ የመስሪያ ቤት ጉዳይ ስለሆነ አሁን የፕሮቶኮል ሹሙን ጠርቼ እንነጋገርበታለን። ክቡርነቶ፣ በጉዳዩ አሁን ተነጋግሮበት መልሱን ወዲያው ሊያስታውቀኝ ይችላል። ይህ በችኮላ የሚሆን ነገር አይደለም። መጀመሪያ ከፕሮቶኮል ሹሙ ጋር ተነጋግረን የቃል ስምምነት ካደረግን በኋላ ማመልከቻ ጽፈን ጉዳዩን በዝርዝር ለግቢ ሚኒስቴር ማስረዳት አለብን። ብዙ ጊዜ የሚፈጅ ከሆነ ነገሩን ለማፋጠን ምን ማድረግ ያስፈልጋል? ብዙ ጊዜ አይፈጅም። ዳሩ ግን ደንበኛውን የቢሮ ሥነ ሥርዓት መከተል ስለሚያስፈልግ የግቢ ሚኒስትሩ ራሳቸው ጉዳዩን ለግርማዊነታቸው አቅርበው መልስ መጠባበቅ ያስፈልጋቸዋል። በስንት ቀኖች ውስጥ እርሳቸው መልስ ማግኘት ይችላሉ? ምናልባት ሁለት ወይም ሦስት ቀን ይፈጅ ይሆናል። ግን ትዕዛዙ ከግቢ እንደመጣልን ወዲያው እናስታውቀዎታለን። በዚህ ሳምንት ውስጥ ከርሶ ዘንድ መልስ ልጠባበቃ? አዎ፣ እናሰማወታለን። ይበሉ፣ ጤና ይስጥልኝ። እግዚአብሔር ይስጥልኝ። ጤና ይስጥልኝ። ግርማዊ ጃንሆይን ለመገናኘትና እጅ ለመንሳት በእናንተው በኩል ሊዘጋጅ ይቻላል? ለዚህ ቃል ልገባለዎት አልችልም። መጀመሪያ የፕሮቶኮል ክፍል ከግቢ ሚኒስቴር ጋር እንዲነጋገርና በነገሩ እንዲስማሙበት ያስፈልጋል። ከዚያ በኋላ አስፈላጊ ሆኖ ቢገኝ ቀጠሮ ይደረግላቸዋል። ይህንን ለመነጋገር ወደ ግቢ ሚኒስቴር መሄድ ያስፈልገኛል? የለም፣ እርስዎ ወደ ግቢ ሚኒስቴር መሄድ አያስፈልገዎትም። ነገሩ የመስሪያ ቤት ጉዳይ ስለሆነ አሁን የፕሮቶኮል ሹሙን ጠርቼ እንነጋገርበታለን። ክቡርነቶ በጉዳዩ አሁን ተነጋግሮበት መልሱን ወዲያው ላስታውቀኝ ይችላል? ይህ በችኮላ የሚሆን ነገር አይደለም። መጀመሪያ ከፕሮቶኮል ሽሙ ጋር ተነጋግረን የቃል ስምምነት ካደረግን በኋላ ማመልከቻ ጽፈን ጉዳዩን በዝርዝር ለግቢ ሚኒስቴር ማስረዳት አለብን። ብዙ ጊዜ የሚፈጅ ከሆነ ነገሩን ለማፋጠን ምን ማድረግ ያስፈልጋል? ብዙ ጊዜ አይፈጅም። ዳሩ ግን ደንበኛውን የቢሮ ሥነ ሥርዓት መከተል ስለሚያስፈልግ የግቢ ሚኒስትሩ ራሳቸው ጉዳዩን ለግርማዊነታቸው አቅርበው መልስ መጠባበቅ ያስፈልጋቸዋል። በስንት ቀኖች ውስጥ እርሳቸው መልስ ማግኘት ይችላሉ? ምናልባት ሁለት ወይም ሦስት ቀን ይፈጅ ይሆናል ግን ትእዛዙ ከግቢ እንደመጣልን ወዲያው እናስታውቀዎታለን። በዚህ ሳምንት ውስጥ ከእርስዎ ዘንድ መልስ ልጠባበቃ? አዎ፣ እናሰማዎታለን። ይበሉ፣ ጤና ይስጥልኝ። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ። ለጃንሆይ ጥሩ አቀባበል ተደረገላቸው? አዎን፣ በጣም ጥሩ አቀባበል ተደረገላቸው። የሚሉትን መተርጎም ትችላለህ? የለም መተርጎም አልችልም። ለምን ተከትላችሁት ሄዳችሁ? ቤቴን ይውልኝ ስላለን ነው። ፖሊሱ እንደሚከተለው ያውቅ ነበር? የለም፣ በጭራሽ አያውቅም ነበር። ግርማዊነታቸው መጥተው በነበረ ጊዜ ጠየቅሃቸው? የለም፣ መምጣታቸውን አልሰማሁም። ጃንሆይ ብዙ ሴት ልጆች አሏቸው። አሁን ሴት ልጆች አሏቸው። ዛሬ በአምስት ሰዓት ጃነሆይን እጅ ለመንሳት ትሄዳለህ? የለም በአምስት ሰዓት መሄድ አልችልም። በሚመጣ ማክሰኞ ልታያቸው ቃል ገብተሃል? የለም ቃል አልገባሁም። የግቢውን አቅጣጫ ታውቁታላችሁ? የለም አናውቀውም። እግቢው አጠገብ የነበረው ሆቴል አሁንም አለ? የለም አሁን የለም። ነገሩን በዝርዝር ለማስረዳት አመነታ? የለም በጭራሽ አላመነታም። ጃንሆይ ከፕሬዚደንቱ ጋር ያመሻሉ? የለም አያመሹም። ጃነሆይ የአውሮፓን የጎበኙ በየትኛው ዓመተ ምህረት ነው? በ1954 ዓመተ ምህረት ነው። የሠራውን ሥራ በዝርዝር አመነ? የለም አንዱንም አላመነም። ሰፊ አንቦልክ አለህ? የለም፣ በጣም ሰፊ አይደለም። ደንበኛ ቤት ሠራህ? የለም፣ ገና አልሠራሁም። ቤቱን ሲሰሩ በጣም ያፋጥናሉ? የለም፣ በጣም አያፋጥኑም። እግቢ ውስጥ ያስቀመጣችሁትን ዕቃ ወሰዳችሁት? የለም አልወሰድነውም። ነገሩን ለሰዎች ማሰማት ያስፈልጋል? የለም አያስፈልግም። የመጡትን ደብዳቤዎች በዝርዝር ማጥናት ያስፈልጋል? አዎ ያስፈልጋል። አቶ ለማ ወደ አሜሪካ በመርከብ እንዲሄድ አዘዝኸው? የለም። አላዘዝሁትም። ልብስህ እንዲታጠብልህ ትዕዛዝ ሰጠህ? የለም። ገና አልሰጠሁም። የቤተ መንግስቱን ስነ ስራ ታውቀዋለህ? የለም። ገና ልጠይቅ ነው። አዲስ ቦርሳ ገዝተህ ሰጠኸው? የለም፣ አልሰጠሁትም። መቀጫውን አስከፈሉህ? የለም፣ አላስከፈሉኝም። ባንኩ የተሠራ ከጡብና ከእንጨት ነው? የለም፣ ከድንጋይ ብቻ ነው። መልእክተኛው ግቢ መጠራትህን ነገረህ? የለም፣ አልነገረኝም። በምን ምክንያት የተቀጣ ይመስልሃል? በእውነቱ አላወቅሁም። ናራቲቭ ድርሰት ስራውን በሁለት ሰዓት ውስጥ አከናውኖ ሊጠይቅሽ ይመጣል። ማከናወን አንድ ፖሊስ ያለ ፈቃድ መኪና የሚነዳውን ሰው ለመያዝ ስልጣን አለው። አንድ ፖሊስ የያዘውን ሰው ለመመርመር ስልጣን አለው። የአሜሪካን መንግሥት አዲስ አምባሳደር በቅርብ ጊዜ ውስጥ ወደ ኢትዮጵያ ይልካል። የጀርመን የውጭ ጉዳይ ሚኒስትር ከነ ተከታዮቻቸው ዋሽንግተን ውስጥ ገቡ። ምስተር ስሚዝ የተባሉ የአሜሪካ መንግስት ልዩ መልእክተኛ ኢትዮጵያን ለመጎብኘት በአይሮፕላን ከኒውዮርክ ከተማ ተነስተው ወደ አዲስ አበባ ተጓዙ። አዲስ አበባ ከመግባታቸው በፊት አቶ ዮሐንስ የተባሉ የአሜሪካን ኤምባሲ ሰራተኛ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ሄደው ከአቶ ከበደ ጋር በሰፊው ተነጋገሩ። ምስተር ስሚዝ ከፍ ያሉ የመንግስት ባለስልጣን በመሆናቸው ኢትዮጵያ በሚገቡበት ጊዜ ደንበኛው የፕሮቶኮል አቀባበል እንዲደረግላቸውና ግርማዊነታቸውን እጅ እንዲነሱ የሚያስፈልገው ነገር እንዲዘጋጅላቸው ሆነ። ይህንን ሥራ ለማከናወን ስልጣኑ ያቶ ከበደ በመሆኑ ከፕሮቶኮል ክፍል ሹም ጋር ተነጋግረው አንድ ማመልከቻ ለግቢ ሚኒስቴር እንዲጻፍ ተደረገ። የግቢው ሚኒስቴር ጉዳዩን መርምረው ለግርማዊ ጃንሆይ አቀረቡ። ግርማዊ ጃንሆይ መልካም ፈቃዳቸው መሆኑን በማስታወቃቸው የውጭ ጉዳይ ሚኒስትሩ ሠራተኛ አቶ ከበደ ከአሜሪካን ኤምባሲ ባለሥልጣን ከአቶ ዮሐንስ ጋር ነገሩን አዘጋጁ። ምስተር ስሚዝ አዲስ አበባ በሚገቡበት ሰዓት የፕሮቶኮል ሹሙና የአሜሪካን አምባሳደር ከነተከታዮቻቸው አይሮፕላን ጣቢያ ድረስ ሄደው እንግዳውን ተቀበሉ። በማግስቱ እንግዳው ግርማዊነታቸውን እጅ ለመንሳት ወደ ቤተ መንግሥት ሄዱ። ጥያቄዎች ምስተር ስሚዝ ሥራቸው ምንድን ነው? ከየት አገር መጡ? ምስተር ስሚዝ አዲስ አበባ ሲገቡ ምን ዐይነት አቀባበል እንዲደረግላቸው ያስፈልጋል? ለምን ግርማዊነታቸውን እጅ ለመንሳት ፈለጉ? ያቶ ከበደ ሥልጣን ምንድን ነው? ለምን አንድ ማመልከቻ ለግቢ ሚኒስቴር እንዲጻፍ ተደረገ? ጉዳዩን ማን መረመረው? ጉዳዩ ከተመረመረ በኋላ ለማን ቀረበ? እንግዳውን የተቀበሉ ሰዎች እነማን ናቸው? ከውጭ አገር እንግዳ ሲመጣ ተቀብለህ ታውቃለህ? This is the end of unit 15.